እኛ በጣም ደስ ይላል። ስለተዘረዙ ፈተናው በጣም ደስ ይለኛል። የኛው ጥያቄን አሁን ዛሬው አመት በጣም ሽግግር ስለሆነ የኛ ሀገር ውስጥ ፈተናውን ለመውሰድ አንተ በግልህ ተዘጋጅተህ ነበር? አልተዘጋጀም። በጣም ሽግግር ስለሆነ ከዚህ ሀገር ውስጥ ፈተናው መጥናት አችልም፣ እንጂ እኛው ምድር ውስጥ ነው ያለው። ጓደኞች ፈተናውን ለመውሰድ ዝግጁ ነበሩ። ሁላችንም አልተዘጋጅም እኮ ያለውን አንድ አንድ ቀን የተማር አንድ አንድ ቀን በቃ አልተማርም ብዬ፣ እኛ ፈተናውን አልተዘጋጅም ስለሆነ የሎ ታይም እንደጨመር የፈላግ ነው እኔ እንደ አንድ ኦሮሞ ተማሪ በመሆኔ ማለት ነው፣ ይህ ነገር በመደረጉ ደስ ብሎኛል ስ በመራዘሙ ማለት ነው መጀመሪያን ጥያቄያችንን ሰምቶ ማራዘም ነበረባቸው እና ያን ደግሞ ማድረግ አልፈለጉም ነበር ያው ተገድዞ እስኪያደረጉ ድረስ ማለት ነው። እና አሁን የሚመጣው ነገር እኔ አሁን ስላም ነኝ እና ስለዚህ የሚመጣው ጾም ላይ ያዝ ጾሙ ሙሉ እስኪያልቅ ማለት ነው እድል ተፈቶን ከጾሙ በኋላ ሌላ አንድ አስራ አምስት ቀን ነው አንድ ወር ተፈቶን ከዚያ በኋላ ብንፈተን እንደዛ ደስ ይገኛል። እኔ አልደግፈውም። በኔ ሀያ ሰባት መሆኑንም አሉ ነው። ከዛ በኋላ ሌላ አንድ ወር ያስፈልገናል ነው የምለው። ምክንያቱም ያው ኢንትናሽናሎች ጊዜ ያስፈልገናል ፈተናውን ለመውሰድ ተዘጋጅተን ነበር። በትክክለኛ ሰዓት ባልዘጋጅም ብዙ ጊዜ ምክንያት ትምህርቱ አልፎን ነበረ። ምን ያው ግዴታ ስለተደረገብን ተዘጋጅተን ነበረ። ፈተናም ከጀመረብን በኋላ ደግሞ ማቋረጣችን በጣም አናድናል። ሌላ ልጌት ሆኖብናል። መጀመሪያ ነበረ እንደዛ ማድረግ የነበረባቸው ይህ ተፈታኝ ዝም ማጉላላት ነው። ታውቂያለሽ። ይሄ መደረጉ ለውጥ ያመጣል ብለህ ታስባለህ? ያን ያለው ውጥ ባይኖረውም ግን ለእኛ ያው ጥሩ እድል ነው መደቡ። ምክንያቱም አመቱ ሙሉ ካቀኑና አመቱ ሙሉ ከተማሪ ተማሪ እኩል መፈጠን ይከብዳል ለኛ። ከአሁን ጀምሮ ቢያንስ ሁለት ወር ያስፈልገናል ያው ቤታ ላይ ነገር አንቺ ብቻሽን ከቀረሽ ምንም ስለማይቀር እዚህ ጋር ደግሞ ቤተሰብ ሳይሸክም መሆን የለብሽም። ያለውን ነገር ጠራርግን እኛ እዚህ ልዩ ማ እያደረን ጥናት ከስንት መስዋዕትነት ደሰን ነው እንግዲህ ለዚህም ለፈተና ተዘጋጀን የነበረው ግን ብቁ አልነበርም። ምክንያቱም ሌላዎቹ በስትችን በጠኖች ላይ ነበረ። ይሄ ነገር ደግሞ እኛን ከጨዋታ ውጭ ነው የሚያደረግን። አሁን የፈተናው መሰረዝ እና ወደ ሌላ ቀን መዛወሩ ለውጥ ያመጣል ብለህ ታስባለህ አንተ በግል? አዎ፣ ያመጣል ምክንያቱም እኛ ይህንን ያለንን ጊዜያችን ደግሞ ተጠቅመን የቻልነውን ያህል ለማጥናት ሞክረን ሌላዎቹ ኢንተራንስ ከተዘጋጁት እኛም የሆነ ዝግጅታችን ማጠናቀቅ አለበት፣ መጽሐፍ ማለቅ አለበት፣ ብዙ ሽቶች መታየት አለባቸው። ብዙ ጋይዶች አሉ። ይህን ሁሉ ነገር ሳናረግ ለኢንተራንስ መቅረብ ማለት ሚኒስትሪ እራሱ ይከብዳል፣ እንኳን ኢንተራንስ ማለት ነው። የሆነ መስራት የምፈልገው ስኮር ቤተሰቦቻችን ማክረት እንፈልጋለን። እኛም ራሳችን ያለን እቅዳችንን እንኳን ማሳካት የምንችልበት ጊዜ ይኖረን ነው። ይሄ ደግሞ ካልሆነ ያው ቀረን ሰፈር ውስጥ ማለት ነው። ስለዚህ አሁን ይህ ደግሞ ሜንታሊም ሳይኮሎጂካሊም ጠቃሚ ያደለን ብለን ስለምናስብ ነው። እንግዲህ ከሰኔ ሀያ ሰባት እስከ ሰላሳ ለታቀደው ፈተና አሁን ዝግጁ ነ ዝግጅታችንን የአሁኑ ጀምረናል፣ እያጠናን ነው። ግን አሁን ደግሞ የሚመጣው ረመዳን ነው ጾም እንግዲህ ግን ምናል ፈተና ሱራ የለመቱ የሆኑ ጥያቄዎችን ሞታት ማለት ፖቴንሻል ጾም አለ ብዙዎቹ ደግሞ ማጆሪቲ እዚ አሁን በምዕራብ አረጌ ላይ የእስልምና ሃይማኖት ተከታይ ናቸው ይህን ነገር ደግሞ ከአመት በዓሉም ጋር ደግሞ የተቀራረበ ቀን ይመስለኛል አሁን ከሰኔ ሀያ ሰባት እስከ ሰላሳ ይሄ ደግሞ አስቸጋሪ ነው ምክንያቱም እዚ ጋር እኛ ብዙ ነገር ይገደበናል ከዚህ ነገር ግን አሁንም ጊዜው መሰረቱ ካልቀረ ለምን ጊዜ ሰራዝሙ ነገሮችን አሁንም ለምን የህዝቡ ቅሬታ በስቴክ ላይ አይሰማ የሚለው ነገር ራሱ ይህንን ነገር እንትን እንዳንለው ያደርገናል። ምክንያቱም በቃ ከተራዘመ ተስተካክሎልን እኛም በተረጋጋ መንፈስ ሁሉን ነገር ተስተካክሎ ማንም ሬዲዮ ነው ቢሰጠን

ያለ ተብሎ አሁን ያለ ነው ነው ወር ባለፈው ፈተና ነች የሚባለው አንደኛ እኛ መጀመሪያ ተሰረምጂ አሁን ፈጥና አንጂ ስለዚህ ነው ስለዚህ አሁን በሰኔ ሀያ ሰባት እስከ ሰላሳ የተሰጠው ጊዜ በቂ ነው ወይስ አይደለም ለመዘጋጀት? እኔ ሐሳብ ከሆነ በቂ አይደለም ብዬ ነው። እንደሚታወቀው በኦሮሚያ ክልል ላለፉት አምስት እና ስድስት ወራት በተለይም የሁለተኛ ደረጃ ትምህርት ቤቶች ዝግ መሆናቸው ይታወቃል። ያ ተማሪዎቻችን በቂ ጊዜና የቲውቶሪያል ጊዜ እንዲሁም ደግሞ መደበኛ የትምህርት ሰዓታቸውን አልሸፈነውም። ስለዚህ ያ ባለበት ሁኔታ ፈተናው ጊዜው መራዘም ነበረበት። ነገር ግን እንደገና በዛው ጊዜ በታቀደው ጊዜ እንዲከናወን ተደርጓል። ሆኖም ግን ገና አንድ ፈተና እንደተጀመረ ሌሎቹ ፈተኖች በኦሮሞ ተቃዋሚዎች እና እንዲሁም በሕብረተሰቡም ጥያቄ መልስ ያልተሰጠውም ወይም መፍትሔ ሊሰጠው የሚገባ የነበረው ጥያቄ ተግባራዊ ስላልሆነ ጫና ተደርጎ በነበረው ሁኔታ መሰረት ፈተናው እንዲቋረ ሊቋረር ችሏል። ያ መደረጉ ትክክል ነው ነው የምንለው እኛ በእኛ በኩል ምክንያቱም ልጆቻችን በቂ ጊዜ አግኝተው ተፎካካሪ የሆነው ወደ ዩኒቨርሲቲ ይገባሉ የሚል እምነት የለንም። ስላልተዘጋጁ እንት መሆኑ የለበትም ጊዜውን መራዘም አለበት የሚል እምነት ነው ያለን። ወደፊትም እንግዲህ የሚመለከተው አካል ይሄንን ው ፈተና በቂ ጊዜ ሰጥቶ ለአግም ሌላ አይነት ስህተት ላይ ከመወረቁ በፊት በቂ ጊዜ ተሰጥቶት እና ወይ የሚል ሀሳብ ያለ